አሁን አድማጮች፣ የዕለቱ አብይ ርዕስ አጥላል ከአዲስ አበባ ማስተር ፕላን እና ከኦሮሚያ ከተሞች አዋጅ ጋር ተያይዞ ኦሮሚያ ውስጥ በተነሳው ተቃውሞና ግጭት የብዙ ሰው ሕይወት መጥፋቱና ብዙ ሰው መታሰሩ ተዘግቧል። በጠፋው ሕይወት ላይ መንግሥትና ተቃዋሚዎች የሚሰጡት የተለያዩ ቁጥሮችን ነው። ዛሬ የቀድሞ ዋና ጸሐፊውና ባለፈው ዓመት ከእስራት የተፈቱት አቶ በቀለ ገርባ ማምሻውን መታሰራቸውን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። የፓርቲውን ዋና ጸሐፊ አቶ በቀለ ጽዮን ግርማ አነጋግራለች እንሆ ከአራት ዓመታት የእስር ቆይታ በኋላ የእስር ጊዜያቸውን ጨርሰው ከአምስት ወራት በፊት የተፈቱት የቀድሞ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ በዛሬ ሁለት ታሰሩ። የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ለአሜሪካ ድምፅ እንደ ተናገሩት በፓርቲያቸው አመራር አባላት ላይ በታዛቢዎቻቸው፣ በደጋፊዎቻቸውና ሕገ መንግስቱን አክብረው መብታቸውን ሲጠይቁ በነበሩት ላይ ሁሉ ከፍተኛ የእስር ዘመቻ እየተካሄደ እንደሆነ ነው። ሁለት ለእስር የተዳረጉትን አቶ በቀለ ገርባን አስመልክተው አቶ በቀለ ነጋ የተናገሩት ዛሬ ከአስራ ሁለት ሰዓት በኋላ አስራ ሁለት ሰዓት ተኩል ግድም አዳማ ከሚገኘው መኖሪያ ቤቱ አቶ በቀለ ገርባ በጸጥታ ኃይሎች ተይዞ ቤቱ ተፈትሾ ተይዞ ተወስደዋል። በቁጥጥር ስር አውለውታል። ከዚህ በላይ ምንም የተገኘ መረጃ የለንም። የት እንደወሰዱት አነቅም። በተጨማሪም የኦፌኮ ምክትል ጸሐፊ አቶ ደጀኔ ጣፋ መታሰራቸውን ገልጸዋል። አቶ ደጀኔ ጣፋ የምክትል ጸሐፊ ነው፣ የኦፌኮ ምክትል ጸሐፊ እሱ በቁጥጥር ስር ውለዋል። ዛሬ እስካሁን ከዚሁ ጉዳይ ጋር በተያያዘ በርካታ ሰዎች እየታሰሩ እንደሚገኙ መጠነ ሰፊ የሆነ እስራት መቀጠሉንም ጨምረው ገልጸዋል። እስካሁን ከሶስት ሺ አምስት መቶ የሚበልጡ ሰዎች በቁጥጥር ስር ናቸው። እነኝህም ከምዕራብ ሸዋ ጀምሮ እስከ ወለጋ እስከ ደንብ ዶሎ ድረስ እና ከዚህ ደግሞ አርሲ ውስጥ ልባቦር ውስጥ በአብዛኛው የታሰሩ ሰዎች በዚህ ባለፈው ምርጫ ተወዳዳሪ የነበሩ ታዛቢ የነበሩ ተሳታፊ የነበሩ ደጋፊ የነበሩ ላይ ነው ያነጣጠረው እስራቱ። ሞቱት ሰዎች ኦልሬዲ ከሰማንያ በልጧል። ደረሱበት ደግሞ ያልታወቀ ከሶስት መቶ በላይ አሉ። ምክንያቱም ለሊት ለሊት ከእስር ቤት ይወስዷቸዋል የት ቦታ እንዳደረሷቸው የማናቃቸው ብዙ አሉ። መንግስት ሁልጊዜም ቢሆን ሰዎች ሰብአዊ መብታቸውን ተጠቅመው ለሚያቀርቡት ጥያቄ ምላሽ በመስጠት ከማስተካከል ይልቅ በሌሎች ላይ ጣቱን በመጠቆም ሌላ ሕገወጥ እርምጃ እንደሚወስድ የገለጹት አቶ በቀለ ህዝቡ በሰላማዊና ህገ መንግስታዊ መንገድ ስለገለጸ ነገሩን ወደ ሌሎች ማላከቅ የተለመደ ነው። ወደ እኛ እያላከኩ። በተያያዘም ሶስት የዩናይትድ ስቴትስ ምክር ቤት አባላት በኦሮሞ ዜጎች ላይ በየጊዜው የሚደርሰው መንገላታት፣ ስደት፣ ሞትና ስራት አሳሳቢ መሆኑን ጠቅሰው እንደዚህ አይነት በሰላማዊ ተቃዋሚ ላይ የሚወሰደው የሀይል እርምጃ ለአሜሪካ እጅግ አሳሳቢ በመሆኑ ተመሳሳይ ህይወት እንዳይጠፋና ሁኔታዎች በዲሞክራሲያዊ መንገድ እንዲቀየሩ የአሜሪካ መንግስት ከኢትዮጵያ መንግስት ጋር ውይይት እንዲያደርግ የሚጠይቅ ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጆን ኬሪ ጽፈዋል። የምክር ቤት አባላቱ ኬዝ ኤልሰን፣ ቤቲ ማክሆልም እና ቶም ኤማር ለጆን ኬሪ በጻፉት ደብዳቤ ባለፈው አመት በተደረገ ተመሳሳይ ተቃውሞ ወደ ደርዘን የሚጠጉ ኦሮሞዎች ሲሞቱ በመቶዎች የሚቆጠሩ ታስረዋል። በዚህ አመት ደግሞ በይፋ መንግስት አምስት ሰዎች መሞታቸውን ቢያረጋግጥም ጉዳዩን በቅርብ የሚከታተሉ ዜጎች ግን የሟቾች ቁጥር ከሰባ አምስት እንደሚበልጥ ነግረውናል። በቅርቡ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አካባቢውን ለማመስ በሚሞክሩ ማንኛውም ኃይል ላይ ምሕረት የሌለው እርምጃ እንወስዳለን ብለዋል፣ ይላል የደብዳቤው አካል። ከአሜሪካ ጋር አጋር የሆኑ መንግስታት የዜጎቻቸውን መብት ሲጥሱ ፊታችንን በማዞር አንችልም። ይህንን ጉዳይ አጣርታችሁ ጥፋት መፈጸሙን ካረጋገጣችሁ አስፈላጊውን ሕጋዊ እርምጃ እንድትወስዱ እንጠይቃለን ይላል ለጆን ኬሪ የተጻፈው ደብዳቤ። አድማጮች በዚህ ጉዳይ ላይ የኢትዮጵያ መንግስት የኮሚኒኬሽን ሚኒስትሩ አቶ ጌታቸው ረዳ አስተያየታቸው እንዲሰጡን ጠይቀን ስብሰባ ላይ በመሆናቸው ሊያናግሩን እንዳልቻሉ ገልጸውልናል። አመሰግንሻለሁ ሲሆን